ትናንት ረቡዕ በኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ የሚገኙ ትውልደ ኢትዮጵያ እና ኤርትራውያን በሰሜን ኢትዮጵያ ትግራይ ክልል ባለው ሁኔታ የአሜሪካና የውጭ ሀገር መንግስታት በኢትዮጵያው የውስጥ ጉዳይ ያደርጉታል ያሉትን ጣልቃ ገብነትና አድላዊነት አስመልክቶ የሚሰራጩት የሐሰት ዘመቻዎች ያሏቸው እንዲቆሙ ባደረጉት ሰላማዊ ሰልፍ ጠይቀዋል። ሰልፈኞችን ያነጋገረው ደረጀ ደስታ ዘገባ አዘጋጅቷል ቀጥሎ ይቀርባል በላስ ቬጋስ የኢትዮጵያውያን ማህበረሰብ ሊቀመንበር መሆናቸውን የነገሩን ወይዘሮ ፈለገ ህይወት ደምሴ ከሰልፉ አስተባባሪዎች አንዱ ናቸው የሰልፉን ዓላማ እንደሚከተለው ይገልጹታል። የዛሬው ሰልፋችን ኢትዮጵያ ላይ የውሸት ፕሮፓጋንዳ ተጽፎ ለዓለም መንግስታት ቀርቦ በሀሰት ሀገራችን ተወንጅላ የኢኮኖሚ ጫና ሲደረግባት እኛ ኢትዮጵያኖች ዝም ብለን አናይም በማለት ላስ ቬጋስ ከሚኖሩ ኢትዮጵያውያን እና ኤርትራውያን ጋር በመሆን ለሚመለከተው አካል ድምጻችን ለማሰማት ነው። ወይዘሮ ፈለገ ህይወት ሰልፉ የተደረገው ቬጋስ ከሚገኘው የፌዴራል መንግስቱን ጸሐፊ ት ለፊት መሆኑን ገልጸው ከሰልፉ በኋላ ሰልፈኞቹ በየመኪናቸው ሆነው ጥሩምባዎቻቸውን በማሰማት በከተማው ዋና ዋና ጎዳናዎች መዘዋወራቸውን ተናግረዋል። አቶ ተሻገር ከልካይም እንዲሁ ከው ሰልፉን ካዘጋጁት ግለሰቦች አንዱ መሆናቸውን ነግረውናል። ያው ኢትዮጵያ ላይ ባለፉት ሶስት አራት ወራት በመንግስት እየተወሰደ ያለውን የሕግ ማስከበር ዘመቻ ሀቀኝነት በማዛባት በዓለም ላይ በሚዲያዎች የሚሰራጨውን የተሳሳተ መረጃ እና አቤቱታዎችን ለዓለም ለማጋለጥ እና ኢትዮጵያ ላይ ሊወሰድ የሚታሰበውን ማዕቀብ ወይም የተያዙ የእርዳታ ገንዘቦች ባልአግባብ እንዳይገደቡ የዓለም ማህበረሰብ ተባበሩት መንግስታት የጸጥታው ምክር ቤትን የአሜሪካ መንግስትን በተለይ ኮንግረስ እና የስቴት ዲፓርትመንት ይሄንን እንዲያውቁና የአውሮፓ ህብረትም ከዚህ አይነት እንቅስቃሴ እንዲታቀቡና ኢትዮጵያ እየወሰደች ያለችውን የህግ ማስከበር ዘመቻ ከዛም አልፎ እየተካሄደ ያለውን የመልሶ ማቋቋም እና የእርዳታ እንቅስቃሴዎችን በማገዝ በቀጠናው ሰላምና መረጋጋት እንዲኖር አቶ ተሻገር በተለይ አድሏይ በሆነ መንገድ የውጭ መንግስታትም ሆኑ የአሜሪካ መንግስት በአገር ውስጥ ጉዳይ ጣልቃ በመግባት የሚሰጡትን ትዕዛዛት በውጭ የሚኖሩ ኢትዮጵያውያን አይቀበሉትም ብለዋል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ጨምሮ የተባበሩት መንግስታት የሰብአዊና የረድኤት ተቋማት በትግራይ ያለው ሁኔታ አሳሳቢ መሆኑን በመግለጽ የኤርትራ ወታደሮች አካባቢውን ለቀው እንዲወጡ ጭምር በማሳሰብ በተደጋጋሚ መግለጫዎችን ማውጣታቸው ይታወቃል። በዩናይትድ ስቴትስ እና በተለያዩ የዓለም ክፍሎች የሚገኙ የአካባቢው ተወላጆችና ሌሎች ወገኖችም በክልል ውስጥ እየተፈጸሙ ነው የሚሏቸውን ግድያዎች፣ አስገድዶ መድፈር፣ ዝርፊያና ሌሎች የሰብአዊ መብት ጥሰቶችን በመቃወም ሰላማዊ ሰልፎችን ማድረጋቸው ይታወሳል። ይህን በሚመለከት የእናንተ ምላሽ ምንድን ነው? የሚል ጥያቄ ለአቶ ተሻገር ተነስቶላቸው ነበር። ይሄንን በተመለከተ አልባት የማይካድራውን አድራውን ድፍጨፋ እና የዘር ማጥፋት ላልተመለከተ ሰው ግልጽ እንዲሆን በፎቶ ምስል የተደገፈ እና በመረጃ ሊንክ የተያያዘ ሐተታዎችን በሰልፉም ላይ ስናሳይ ነበር። ይህ ሀቅ መጀመሪያ ግጭቱ እንዴት ተጀመረ፣ ማን ጀመረው፣ መንግስት ወደዚህ ህግ ማስከበር እንዴት ሄደ የሚለውን ሀቅ የኢትዮጵያ ህዝብ በትዕግስት በተለይ እዚህ ውጭ ያለው ዲያስፖራ እውነት በእኛ እጅ ስላለ ምንም አይደርሱም ተብሎ ነው። ከአምስት ስድስት ዙር በላይ ሰላማዊ ሰልፍ ሲያደርጉ በከተማችን በዝምታ በዝምታ ነበር ያለፍ ነው። ግን ያ ዝምታ ተንከባሎ ተንከባሎ በሀገራችን ላይ ጫና የሚፈጥርበት ሁኔታ ላይ ሲሆን የለም፣ ይህማ የሚሆን ከሆነ ብለን ነው በንዴት በቁጭት በሀገር መውደድ ስሜት ተሰባስበን። አዎ ብዥታ ለመፍጠር ብዙ ድራማዎች ሲካሄዱ እንደነበረ ተከታትለናል። ግን ጦርነት ተነስቶ ሰው አይሞትም ብሎ መገመት የማይጠበቅ ነው። ግን ካሁን በኋላ በኢትዮጵያ እና በኢትዮጵያ ጥቅም ላይ ለሚነሳ ነገር ውጭ ያለው ኢትዮጵያዊ የትውልድ ኃላፊነት ስላለበት በሚችለው ያህል በሰላማዊ ሰልፍ ይሁን በዲፕሎማሲያዊ ዘመቻ ሀቁን ወደ ዓለም ማህበረሰብ ለማድረስ የበኩላችንን ለማድረግ እንቅስቃሴዎችን የሳና ሰልስ ለመቀጠል በሰልፈኛው የተስማሙ ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነው። 引。